ጋዜጠኛና ደራሲ ገዛይ መኮንን መኖሪያውን ካናዳ ካደረገ ሰነባብተዋል። በካናዳ ኑሮው በዚያ የሚኖሩ ኢትዮጵያንን ሕይወት የሚያስቃኙ በወጣትና አዋቂ ኢትዮጵያን መካከል ድልድይ የሚሆኑ ሥራዎችን እየሠራ ይገኛል። በቅርቡ በስደት የሚኖሩ ታዋቂ ሙዚቀኞች ዙሪያ የሚያጠነጥነው ትዝታ የተሰኘ ዘጋቢ ፊልሙ በካናዳ ሲቢሲ ቴሌቪዥን እየታየ ይገኛል። ከባለቤቱ ሶስና አሸናፊ ጋር በመሆን አዲስ ቅኝት የተሰኘ የኢንተርኔት ላይ ራዲዮን በመጀመር የሚኖሩበትን ማህበረሰብ ጉዳዮች ያነሳሳሉ። ገዛኸኝ ከአሜሪካ ድምፅ ራዲዮ የጋቢና መሰናዶ ጋር አጭር ቆይታ አድርገዋል። ቆይታችን የሚጀምረው የስደት ዓለም ሕይወቱ ትዝታ ለተሰኝ ዘጋቢ ፊልሙ መሰራት በምን መልኩ እንዳገዘው ከሚያብራራበት ነው። እንደምታቀውም ኢትዮጵያ እኔ ኦልሞስት የህይወቴን አብዛኛው ክፍል የኖርኩት በኢትዮጵያ ነው። ብዙ ነገርም የተቆራኘው ከኢትዮጵያ ጋር ነው። ስለዚህ ከመጣሁ በኋላ ከኢትዮጵያ ወጥቼ ኖራለሁም የሚል ግምትም አልነበረኝ እምነትም አልነበረኝ ሞክሬም አላውቅም ከዛ በፊት እና ያው በመጨረሻ ግን እዚህ ከመጣሁ በኋላ ብዙ ነገር ያው እረፍት የሚነሳኝ ነው የሆነው። ትዝታው፣ የቤተሰብ ናፍቆቱ፣ ምን ዘአፈሩ ድንጋዩ፣ ሁሉ ነገር የምልህ ሳር ቅጠሉ ሁሉ ነው ትዘ እና አንድም የእሱ መነሻ ነው። ሁለተኛ ነገር ደግሞ ያ ራቅ ስትል ያለ ስክበትን የኖርክበትን ነገር መልሰህ የማሰላሰል እድል ታገኛለህ፣ እና ያሳለፈው ውበትም ሆነ ጥሩ ጊዜ በትዝታ ይመጣል። ስለዚህ ያንን ለማስቀረት በምን አይነት ህይወት ውስጥ በምን አይነት ትውስታ ውስጥ እንዳለ ስለ ሌሎችም ለማካፈል ያደረኩት ሙከራ ይመስለኛል ትዝታ እንግዲህ በአዲሱ የዘጋቢ ፊልም ላይ የታዋቂ ሶስት ሙዚቀኞችን የካናዳ የስደት ሕይወት ነው ተከትለህ ያሳየኸኝን መሰል ፊልሞችን ለመስራት ያለው የመጀመሪያ ፈተና በሀገር ቤት ውስጥ ትልቅ ክብርና ትልቅ ቦታ ያላቸው ሰዎች በስደት ውስጥ የሚኖሩትን ኑሮ ለማጋራት ፍላጎቱ አይኖራቸውም፣ በተለያዩ ምክንያቶች ማለት ነው። እንዴት ለማሳመን ቻል? ይህንን ፊልም ለመስራት የነበረውን ሂደት እስቲ ለአድማጮች በተወሰነ ደረጃ ያጋራልን። ፈታኙም የፊልሙ ስራ ሂደት ፈታኙም ጉዳይ እሱ ነበረ። ነገር ግን አጋጣሚ ጋዜጣ፣ እዚህ ሀገር ከመጣሁ በኋላ አንድ የኮሚኒቲ ጋዜጣ ጀምር ያለው ሳተም እና አዲስ ግኝት ይባላል። በሶስት ቋንቋዎች ነው የሚታተመው ስለዚህ ይህን ጋዜጣ በምሰራ በመስራት አጋጣሚ ከእነዚህ ባለሙያዎች ጋር የመገናኘት የእነሱ ስራ የማስተዋወቅ ኢንተርቪው የማድረግ እድል ነበረ። ስለዚህ ቅርርቡ ነበረን። ከዛ በተጨማሪ እዚህ ከተማ ውስጥ አንድ የኢትዮጵያውያን ሬስቶራንትና የጃዝ ካፌ አለ። ሂሩት ካፌ ይባላል። እዛ ጓደኛዬ ነው ባቱና ስራ አስኪያጁ ጉበበ ይባላል እና እሱ የብዙዎቹ ሙዚቀኞች ጓደኛ ነው። ስለዚህ ሀሳቡን መጀመሪያ አብላልፈን እነሱን አግባብተን መጨረሻ ላይ ለመተማመን ደረስን። ፈቃደኞች ነበሩ። ገዛኸኝ እስቲ አሁን ደግሞ ከዘጋቢ ፊልሙ ወጣ እንበል እና በራዲዮ በጋዜጣ ካናዳ የሚኖሩ ኢትዮጵያንን ህይወት ለማስቃኘት የምታደርገውን ጥረት እናንሳ። እስቲ አዲስ ቅኝት የሚሰኝ የኢንተርኔት ላይ ሬዲዮ እንዳለህ አውቃለሁ። አንተና ባለቤት ናቸው በዋናነት የምታንቀሳቀሱት። ከዚህም ጋር ደግሞ የሚያዙ ሌሎች ጉዳዮችም እየሰራችሁ እንደሆነ ሰምቻለሁ እዚህ ከመጣሁ በኋላ። ቅድም ለመጥቀስ እንደሞከርኩትኝ የሚዲያው ውስጥ ለመሳተፍ ሙከራ አደረግኩ። አንዱ ኮሚኒቲው ይሄ ነው የሚባል ሚዲያ የለውም። የኮሚዩኒቲ ሚዲያ እዚህ ያሉ ኢትዮጵያውያንን የሚያገናኝ ምንም አይነት ፕላትፎርም የለም። የተጀመሩ ነገሮችም ቀጣይነት የላቸውም። ስለዚህ በማውቀው ነገር አንድ ነገር ማድረግ አለብኝ በሚል ነው ጋዜጣውን የጀመርኩትኝ። ባለቤት ያልመጣችም ነበረ። ነገር ግን ከሀገር ቤት ሆና ጽሁፎችን ኮንትሪቢት በማድረግ ኤዲት በማድረግ አብራኝ ሰራ ነበር። ጋዜጣውን ከአንድ አመት በላይ ራን አድርጊያለሁኝ። ከዛ በኋላ እሷ ስትመጣ ሬዲዮ ላይ ስለቆየች፣ የሬዲዮ ጋዜጠኛ ስለሆነች፣ ጸሀፊት ስለሆነች አብረን ሆኖ እና ሬዲዮ መጀመር ቀላል አይደለም። ነገር ግን ኮሚኒቲው ውስጥ ያሉ ሰዎች ደስተኞች ነበሩ። ምክንያቱም ሚዲያ ስለሌለ ጉዳያችንን የምንናገርበት ድምጻችንን የምናሰማበት መድረክ ያስፈልገናል አሉ። እዚህ ሀገር በርካታ ኮሚኒቲዎች አሉ። ከየሀገሩ የመጡ ማህበረሰቦች የየራሳቸው ሚዲያዎች አሏቸው። የህትመትም የኤሌክትሮኒክስ ሚዲያዎች አሏቸው። እና የኛ ኮሚኒቲ ግን ይሄ ዕድል የለውም። ስለዚህ ይህንን እንድንሰራ ብዙ ድጋፍ እና ይዟችሁ የሚሉ ሰዎች አግኝተናል። ስለዚህ ተበረታተን እንግዲህ የጀመርነው ከጀመርን በኋላ ፕሮግራማችን በአብዛኛው በስደት ህይወት ላይ በዚህ በሚያጋጥሙ ፈተናዎች ላይ አንዳንዴ ከሀገር ቤትም ስቶሪዎችን እናካትታለን እና በዋናነት ግን ሰዎችን ማስተዋወቅ እዚህ ሀገር በቢዝነስ የሚሆኑ በተሰማሩበት ሙያ መስክ ውጤታማ የሆኑ ሰዎችን ማስተዋወቅ እና ወጣቱ ደግሞ ይሄ ሰከንድ ጄኔሬሽን የምትለው በኋላ እዚህ ሀገር ተወልዶ ያደገው ቋንቋውን የማያውቀውን ወጣት ደግሞ የበለጠ ማገናኘት እና ድልድይ መዘርጋት ነው ዋናው አላማችን። አዲስ ቅኝት አዲስ ቅኝት አዲስ ቅኝት አዲስ ቅኝት አዲስ ቅኝት